መዝሙር ሰባ አንድ አቤቱ አንተን ታመንሁ ለዘላለም አልፈር በጽድቅ አስጥለኝ ታደገኝም ጆሮህን ወደ እኔ አዘንብል አድነኝም በጠንካራ ቦታ ታድነኝ ዘንድ አምላክና መሸሸጊያ ሁነኝ ኃይሌ መጠጊያዬ አንተ ነህና አምላኬ ከኀጢአተኛ እጅ ከአመፀኛና ከግፈኛም እጅ አድነኝ አቤቱ አንተ ተስፋዬ ነህና እግዚአብሔር ሆይ ከታናሽነቴ ጀምረ መታመኛዬ ነህና፣ ከማኅፀን ጀምሮ በአንተ ተደገፍሁ። ከእናቴም ሆድ ጀምሮ አንተ መሸሸጊያዬ ነህ፤ ሁልጊዜም ዝማሬዬ ለአንተ ነው። ለብዙዎች መደነቂያ ሆንሁ፤ አንተ ግን ብርቱ መጠጊያዬ ነህ። አፌን ምስጋና ምላ ሁልጊዜ ክብርህንና ግርማህን እዘምር ዘንድ። በርጅና የዘመን አትጣለኝ፤ ጒልበቴም ባለቀ ጊዜ አትተወኝ። ጠላቶቼ በላዬ ተናግረዋልና ነፍሴንም የሚሿት በአንድነት ተማክረዋልና እንዲህም አሉ፣ እግዚአብሔር ትቶታል የሚያድነው የለምና ተከትላችሁ የያዙት። አምላክ ሆይ ከእኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉም፣ ጉዳቴንም የሚፈልጉ እፍረትንና ሐሳርን ይልበሱ። እኔ ግን ሁልጊዜ ተስፋ አደርጋለሁ፣ በምስጋናህም ሁሉ ላይ ጨምራለሁ። ሥራን አላውቅምና፣ አፌ ጽድቅህን ሁልጊዜም ማዳንህን ይናገራል። በእግዚአብሔር ኃይል እገባለሁ። አቤቱ ጽድቅህን ብቻ አስባለሁ። አምላኬ ከታናሽነቴ ጀምረ አስተማርኸኝ፣ እስከ ዛሬም ታምራትህን እነግራለሁ። እስካረጅም እስክሸመግልም ድረስ ለሚመጣ ትውልድም ሁሉ ክንድህን ኀይልህንም ጽድቅህንም እስክነግር ድረስ አቤቱ አትተወኝ። አቤቱ እስከ አርያም ታላላቅ ነገሮችን አደረግህ። አምላክ ሆይ እንዳንተ ያለ ማን ነው? ብዙ ጭንቀትንና መከራን አሳይተኸኛልና ተመለስህ፣ ሕያውም አደረግኸኝ፣ ከምድር ጥልቅም እንደ ገና አወጣኸኝ። ጽድቅህንም አብዛው፣ ተመልሰህም ደስ አሰኘኝ፣ ከጥልቅም እንደ ገና አወጣኸኝ። እኔም በበገና ስለ እውነትህ አመሰግንሃለሁ፣ የእስራኤል ቅዱስ አምላክ ሆይ በመሰንቆ እዘምርልሃለሁ። ዝማሬን ባቀረብ ባቀረብሁልህ ጊዜ ከንፈሮቼ ደስ ይላቸዋል አንተ ያዳንሃትም ነፍሴ ጉዳቴን የሚሹ ባፈሩና በተነወሩ ጊዜ አንደበቴ ደግሞ ሁልጊዜ ጽድቅህን ይናገራል